በኦሮሚያ ክልል ሶስት ወራት የተጠጋው የተቃውሞ እንቅስቃሴ ዛሬም በአንዳንድ አካባቢዎች መቀጠሉ ተሰምቷል። በቦረና ዞን ቡሌሆራ ከተማ ውስጥ የጸጥታ ኃይሎች አንድ ሰላማዊ ሰው ላይ ተኩሰው ካቆሰሉ በኋላ ተቃውሞ መነሳቱ ተገልጿል። በጀልዱም የተቃውሞ ሰልፍ መካሄዱ ተዘግቧል። ትናንት በምስራቅ ወለጋ ዞን ኑኑቁምባ ወረዳና በጉጂ ዞን በኦኮቴ ከተማ ስለደረሱ ግጭቶች ባቀርብናቸው ዘገባዎች ላይ የባለስልጣናት ምላሾችን ይዘናል። የአፋን ኦሮሞ ዝግጅት ክፍላችን ባልደረቦች ጃለኔ ገመዳ፣ ቱጁቤ ኩሳና ነሞዳ እንዲያጠናቀሯቸው ዘገባዎች አሉ። ሶሎሞን ክፍሌ ያቀርበዋል። በምስራቅ ወለጋ ዞን ኑኑቁምባ ወረዳ የአደሬ ከተማ ነዋሪዎች ትናንት በከተማዪቱ መስተዳድርና ኦህዴድ ቢሮ የተጠራውን ስብሰባ ጥለው መውጣታቸውና ስብሰባው ወደ ተቃውሞ መቀየሩን ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። በወቅቱ የተቃዋሚዎቹን አስተያየት ካሰማን በኋላ የባለሥልጣናቱን ማግኘት እንዳልቻልን አስታውቀን ነበር። ጃለኔ ዛሬ ጥረቷን ቀጥላ አቶ ወርቅነህ ቀጀላን አግኝታ አነጋግራለች። አቶ ወርቅነህ ቀጀላ በምስራቅ ወለጋ ዞን የኑኑቁምባ ወረዳ የአደሬ ከተማ አስተዳዳሪ ናቸው። ስለ ተማሪዎቹ ሲናገሩ ወጣቶቹ ቀን ቀን እየተሸሸጉ ማታ ማታ በመውጣት አመፅ ቀስቃሽ ዘፈኖችን ይዘፍናሉ። የአካባቢው ፖሊሶችም ሁኔታውን ሊያስረዱ ሞክረው ነበር፣ እምቢ ብለው ወጥተው ነው ረብሻውን የቀጠሉት ብለዋል። አክለውም ወጣቶች ከየቦታው ተሰበሰቡ ወደ ስተዳደር ግቢ ጎረፉ። ከተማ አስተዳደር ማለት ነው። ያ ወደዚያ ከመጡ በኋላ ግቢውን በድንጋይ መምታት ጀመሩ። ቆርቆሮውን በቃ ጥሶ ከጨረሱ በኋላ ፖሊሶች ፈርቶ እንዲመለሱ ሶስት ጊዜ ወደ ሰማይ አድርገው ጠመንጃ ተኩሰዋል። ይህንንን ይህም መግታት አልቻለን። ወደ በሪ መግባት ጀመሩ። ማለት ቆርቆሮ ማለት አጥሩ ቆርቆሮ ነው። አጥሩ ቆርቆሮ ነው። ያንን ቆርቆሮ በድንጋይ ከጨረሱ በኋላ ማለት ነው። መቶ ወደ ግቢ መግባት ጀመሩ ከዛ በኋላ ፖሊሶች አሁን እነሱ ድንጋይ እየገቡብን ስለሆነ እኛ ደግሞ በጠመንጃ መሚታት ስለሌለብን የግድ ማፈት መተው አለብን ብሎ ወደኋላ፣ ኋላ አፈገፈጉ። አዎ። ከዛ በኋላ ጠቅላላ ግቢው ወረሩ። አሁን ፋንካውን፣ ቆርቆሮ፣ ምኑን በቃ በአጠቃላይ እዛ ውስጥ ያለውን ጽህፈት ቤቶች ሁሉ በሩ ነው ገነጣጥሎ ምን አድርገው እዛ ውስጥ ያለውን ዶክመንት፣ ኮምፒውተር በቃ ይሄ ተጥሎ የማይቆጠር ገና እንትናውን የምንለይ ጉዳይ ሁሉ ወደ ውጭ አወጡና አቃጠሉ። በይሳጣ አጋዩት። ከዛ በኋላ የምንለው ነገር አጣል። እኛ አሁን እንዳንመታ ጠመንጃ የያዙ ሰዎች አሉ እንዳይመቱ፣ ያው እንደምታወቀው የእኛ አካል ናቸው ሰዎቻችን ናቸው ለጊዜው በቃ ለምን ለሚመለከተው አካል ሪፖርት አድርገን ከተማው እየተጨናነቀ ያደረ። እነሱ ግን እንደሚሉት የፌደራል ሀይል ገብቷል ነው የሚሉት። የፌደራል ሀይል መምጣቱ የማይካድ ነው። ለዚህም ነው ተቀመጠው ከፖሊስ በላይ ሲሆን የሚመለከተው አካል ሪፖርት አድርጌናል። የሚመለከተው አካል መጥቶ ደግሞ የተደረገውን ድርጊት ሁሉ አይተዋል። እነሱም ሲመጡ በህዝብ ተጠቅሞ ነው ስራውን የሰሩ እንጂ ሌላ በሀይል ያደረጉት ነገር የለም። ህዝብ ምን ይላል ብሎ ህዝብን ካዳመጡ በኋላ ህዝብን ካዳመጡ በኋላ ህዝብ ደግሞ ያለውን ኢንፎርሜሽን ከሰጠ በኋላ የመለየት ስራ ጀመሩ። መለየት ሲባል ህዝብ ያሁን እነ እከሌና እከሌ ይጠረጠራሉ። እዛን ጊዜ በተከታታይ ከቅዳሜ አንስቶ ጭቅጭቅ ይበትሉ የነበሩ ያለ ሰዓት ወጥቶ የሚዘፍኑ የከሌ ከሌ ናቸው ብሎ ኢንፎርሜሽን ሲሰጥ አድርግ ያሉ አድርግ ይሻላል ወይ ብሎ የመጠየቅ ስራ ማለት ነው። እያጣሩ ነው እንጂ ሌላ ጉዞ እንትን የለም። ዛሬም በአደሬ ከተማ ውስጥ ስብሰባ እንዳለ ነው የሚናገሩትና ስብሰባውም አስተዳደርና የኦፒዲዮ ቢሮዎች ህዝቡን እያስገደዱ ጥፋት የሰሩትን ሰዎች አጋልጡ ያሉ ነው ነው የሚሉት። እርስ ምን ይሆናል መልሰው አጭራሽ ማስገደድ ስላልተደረገም አሁን እንጂ የተቃጠለው የተበላሸው ንብረታችን ነው። ስለዚህ ወተኒ ሁኔታውን እንወያየን ብለው ተቀጣጥሮ ትናንት መደበኛ ስብሰባ አድርገናል። ዛሬም ቀጥለንበት ስብሰባ አድርገናል። ይህም ብቻ ሳይሆን ነገም ቀጥለንበት እንወያያለን ብለው የወሰነ ህዝብ ነው። በዚህ አካሄድ ቁጥጥር ስር የዋሉ አሉ? ቁጥጥር ስር የዋሉ የለም። ቁጥጥር ስር ሲባል እየተጋለጡ አንዳንድ እየተጠቆሙ ሰዎች አሉ ይህንን ደግሞ ለማጣራት ለመመርመር ከፖሊስ መርማሪዎችም አሉ፣ ከአቃቤ ሕግ የተቀመጡ ሰዎች አሉ። ቃል እየወሰዱ ቃል ወስደው የመለቀቅ ስራ ነው። ግን ጥፋት ሰርተዋል ብለው ታምኖባቸው ቁጥጥር ስር ያሉ አሉ። አይ የማጣራት ስራ ነው። እስካሁን ግን ግን ነዋሪዎች እንደሚሉት ግን ወደ ነቀምት እስር ቤት የተላኩ ብዙዎች ናቸው በመኪና ነው የሚሉት። አንድም ሰው ተይዞ ከኛ ከተማ ውስጥ ወደ ነቀምት የተላከ ሰው የለም። ጃለኔ በጉጂ ዞን የኦኮቴ ከተማን የወርቅ ቁፋሮ አዲስ ፕሮጀክት በመቃወም ነዋሪው ያሰማውን ሮሮን በተመለከተ የባለሥልጣን ምላሽ ይዛለች። የወረዳው የጸጥታ ቢሮ ኃላፊ ኤከማ ዋቋ ይባላሉ እንዲህ ነበር ያሏት ኮቴ ወርሻ ኮቴ ጎንኩማ ኑራ ጣባቱ ኑራ ካቲ የኦኮቴ ፋብሪካ ከናካቴው ይነሳልን፣ ይቁም ብለው ነው የጠየቁት። በዳዋ የተቃውሞ ሰልፍ ያካሄዱትም ትላንት ነው። ተማሪዎች በብዛት አልተሳተፉበትም። ነዋሪዎች ግን ከሀዋሳ ሳይቀር ከሌሎችም አካባቢዎች የመጧሉ ነበር ያሉት አቶ ኤከማ ዋቆ። ወደ ዛሬ ሁኔታዎች ስንመጣ በቦረና ዞን ቡሌሆራ ከተማ ውስጥ ዛሬ የጸጥታ ኃይሎች አንድ ሰላማዊ ሰው ላይ ተኩሰው ካቆሰሉ በኋላ ተቃውሞ ተነስቷል። ሰውየው በጥይት የተመታው በሞተር ቢሲክሌት ይጓዝ በነበረበት ወቅት መሆኑን ከነዋሪዎቹ አንዱ አስረድቷል። መጀመሪያ የተመታው አለሙ የቦ ይባላል። ከዚያ በኋላ በጢት የተመታው ደግሞ ንጉሴ ጉዬ ነው ነበር ያሉት። በዛሬው ዕለት የታሰሩት ይፈቱ፣ የወርቅ ማዕድን ቁፋሮ በክልላችን አይካሄድ ብለን ለመቃወም ዝግጅት እንዳለ ቀድሞው የሰሙት የጸጥታ ኃይሎች በጥርጣሬ ነበር የመጀመሪያውን አለሙ የቦን ከጎኔ የመቱት። ነበር ያሉ ነዋሪው አክሎ ሲያስረዳ የእርሱ በጥይት መመታት ባስከተለው ቁጣ ፖሊስና ሕዝቡ ግብግብ ውስጥ ገብቶ ግጭት ስለተፈጠረ በዚያ መካከል ሁለተኛው ሰው ተመታ ብሏል። የቡሌ ሆራ ከተማን ባለሥልጣናት ለማነጋገር ያደረግነው ጥረት አልተሳካም፣ እንዳገኘን እናቀርባለን ብላለች ያለን። የዕለቱን ሁኔታ ስትከታተል የቆየችው ሌላዋ የአፋን ኦሮሞ አገልግሎት ባልደረባ ቱጁ ቤኩሳ በበኩሏ ወደ ጀልዱ ደውላ ነበር። በአንድ የከተማዋ ነዋሪ ገለጻ መሰረት ተማሪዎች ለረፍት በወጡበት ወቅት ወታደሮች በኋለኛው በር በኩል ተደብቀው ሲገቡ በማየታቸው ጩኸትና መሯሯት ተፈጠረ። ከዚያም ሌሎች በአካባቢው የነበሩ የመሰናዶ ትምህርት ቤት ተማሪዎች ታግዘው አደባባይ በመውጣት የታሰሩ ይፈቱ፣ ወንድምና እህቶቻችንን የገደሉ ለፍርድ ይቅረቡና የመሳሰሉ የሰብአዊ መብቶችን የተመለከቱ መፈክሮች ማሰማት ጀመሩ። ከዚያም ወታደሮች በድብደባ በተኗቸው፣ ያሰሯቸውም አሉ ብለዋል። የጀልዱ ወረዳ አስተዳዳሪ አቶ ግርማ ለታ ግን በትምህርት ቤቱ አካባቢ የተወራ ሁሉ ሐሰት ነው ይላሉ። ጆልለን ነጋን ባራታ ጂሩ ካን ጀዱ ካናን ኦዴፋኖ ካን ቀብኑ ካናን አላ ጀቁምሳ ፊ ሬቢቺ ካን ጀዳሙ ኩን። እዚህ ምንም ነገር የለም። የመከላከያ ሰራዊት ወደ ትምህርት ቤት ግቢ የሚገባበት ምክንያትም የለም። ከከተማዋ ውጭ ግን ሊኖር ይችላል። ያም የአካባቢውን ሰላም ለማስጠበቅ ነው። በሌላ በኩል የታሰረ ሰው ካለ ፖሊስ ጠይቁ። ከተማዋ ግን ሰላም ናት ብለዋል። አቶ ግርማለታ የጀልድ ወረዳ አስተዳዳሪ ጃለን የገመዳ ነሞዳንዲና ቱጁቤ ኩሳ በዛሬው እለት በተለያዩ የኦሮሚያ ክልል አካባቢዎች የተካሄዱ የተቃውሞ እንቅስቃሴዎች ዘገባዎቻቸውን በዚሁ አጠናቀው